ተፎካካሪ ፓርቲዎችና የሲቪክ ማህበራት ተወካዮች ቀጣዩ ሀገር አቀፍ ምርጫ በሚካሄድበት ህጋዊ ማዕቀፍ ላይ በጠቅላይ ሚኒስትር ጽሕፈት ቤት ውይይት አካሂደዋል። ውይይቱ በአብዛኛው አዎንታዊ ውጤት ያስገኘ እንዲሆን ፓርቲዎች የገለጹ ቢሆንም ይበልጥ አካታች መሆን አለበት የሚል አስተያየት ያላቸው አልጠፉም። መለስካቸው ካቸው አመሃ ዝርዝራለው። ከአርባ የማያንሱ ተፎካካሪ ፓርቲዎችና ስምንት የሲቪክ ማህበራት ተወካዮች ጠቅላይ ሚኒስትር አብይ አህመድ በተገኙበት በኮቪድ-19 ምክንያት እክል በገጠመው ስድስተኛው የኢትዮጵያ ሀገር አቀፍ ምርጫ አካሄድ ላይ ውይይት አካሄዱ። ውይይቱ እየተካሄደ በነበረበት ወቅት የመንግስት መገናኛ ብዙሀን እንዳሰራጩት ጠቅላይ ሚኒስትር አብይ አህመድ የስብሰባውን ዋና ዓላማ ለተሰብሳቢዎቹ አመላክተው ነበረ። እንግዲህ ሁላችሁም እንደምትገነዘቡት ምርጫ መደረግ አለበት የሚል አቋም በግልጽ ስናራምድ ቆይተን በቅርቡ ከኮቪድ አስራ ዘጠኝ ጋር ተያይዞ ምርጫ ቦርድ ምርጫ ማካሄድ አልችልም የሚል ሀሳብ አንስቷል። እዚህ ያለን ሰዎች ለዚህ አጀንዳ ዋና አክተር ስለሆን ምን ብናደርግ ይሻላል የሚለውን መመካከር እንድንችል ነው። ቀጣይ እንደ መንግስት እንደ ሀገር በምንወስዳቸው ጉዳዮች ላይ በተቻለ መጠን የጋራ መግባባት መፍጠር እንድንችል ነው። ውይይቱ የተጀመረው ምክትል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ ለውይይት መነሻ የሆኑ በተለያዩ የህግ ባለሙያዎች የተሰናዱ ጽሁፎች እንደሚቀርቡ ግልጽ ካደረጉ በኋላ ዶክተር ጌዲዮን ጽሁፎቹ እንዴት ባሉ ሰዎችና በላት እንደተዘጋጁም አብራርተዋል። ጥቂት ሳምንታትን የፈጀ ነው። ሶስት የህግ ባለሙያዎች እና ምሁራን ቡድኖች ነው እንዲቋቋሙ የተደረገው። እነዚህ ቡድኖች አንዱ ቡድን የሌላውን ቡድን መኖር ሳያቅ ለየብቻ ብቻ በተለያየ ቦታ ሆነው አንዱ አንዱ ላይ ተጽዕኖ ሳያሳርፍ የመወራረስ ነገር እንዳይኖር ለየብቻቸው ብቻቸው በነጻነት እንዲሰሩ ነው የተደረገው። ቡድኖቹ ቀድሞ ዳኞች የነበሩ መምህራን በግል የሚሰሩ ጠበቆች በዓለም አቀፍ ተቋማት አገርም ውስጥ ሆነ ከሀገር ውጭ የሚሰሩ ስመጥር ባለሙያዎች የተካተቱባቸው ነበሩ። በዚህ ጉዳይ ላይ ሀሳብ ማመንጨት የሚችሉ ጥናትና ምርምር ያደርሱ ባለሙያዎችን ነው ለማሰባሰብ የተሞከረው ሰፊ ልምድም ያላቸው። አንደኛው የመፍትሄ አማራጭ የህዝብ ተወካዮች ምክር ቤትን ሻያ ማድረግ ነው። አራተኛው የመፍትሄ አማራጭ ህገ መንግስታዊ ትርጓሜ መጠየቅ ነው። የጥናት ቡድኖቹ ባቀረቧቸው አራት ነጥቦች ላይ በዛሬው ዕለት በስብሰባው ተገኝተው ከተወያዩት መካከል ቪኦኤ የሶስት ተፎካካሪ ፓርቲዎች አመራር አባላትና ከመንግስት ደግሞ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊውን አቶ ንጉሱ ጥላሁንን አናግሯቸዋል። አቶ ንጉሱ ጥላሁን የውይይቱን ሂደት በተመለከተ ይህን ብለዋል። ሁሉን አቀፍና ነጻና ታማኒ ምርጫ ለማካሄድ ምቹ ሁኔታ የሚፈጥር የሞራል እና የፖለቲካ ቅቡልነትን የሚያረጋግጥ እንዲሁም ጊዜና ወጪ ቆጣቢ የሆነ በሀገር አቀፍ በሁሉም አካባቢዎች በሀገር አቀፍ ደረጃ ተፈጻቂ የሚሆን መፍትሄ ማምጣት እና ማፈላለግ አስፈላጊ መሆኑ ላይ ሰፊ ውይይት ተደርጎ አራቱ አማራጮች ቀርበው በአራቱ አማራጮች ላይ አስተያየት ተሰጥቷል። እነዚህ በዝርዝር ታይተዋል። እያንዳንዳቸው አማራጮች ጠንካራም ደካማም ጎን አላቸው። ጠንካራና ደካማ ጎናቸው በአግባቡ እንዲመዘን ተደርጓል። ተሳታፊዎችም ከእያንዳንዱ አማራጭ ዝርዝር ጉዳይ ላይ ጠንካራና ደካማ ጎናቸውንም በዚሁ አይተዋል። በአብዛኛው በቀረቡት አማራጮች ላይ ነው ውይይት የተደረገው። ሌላ አምስተኛ ስድስተኛ አማራጭ ይሄ ቢሆን ከዚህ ውጪ ይሄ ቢሆን ተብሎ በግልጽ ቀርቦ ውይይት ክርክር ተደርጎበት ወደ ውሳኔ የሄደ ጉዳይ የለም። በነዚህ ላይ ውይይት ተደርጎ የቀረቡት መነሻዎች ላይ በአጠቃላይ ክቡር ጠቅላይ ሚኒስትሩም ጥያቄዎችም ስለነበሩ በጥያቄዎች ላይ ማብራሪያ ሰጥተው ምላሽ ሰጥተው እጅግ በሰከነ እና መደማመጥ በተሟላበት ሁኔታ ተጠናቋል ማለት ነው። ውይይቱ የተደረሰበት ውሳኔ ካለም ቪኦኤ እንዲያካፍሉ ጥያቄ ያቅርቡላቸው ነበረ። ይሄ ምክክር ነው። ይህም ምክክር ሀሳብ ተሰባስቦበታል። እንዳስተዋልነው እጅግ የሰከነ እና ለሀገር በማሰብ ከሞላ ጎደል እንደዚህ ተብሎ በሚገለጽ ደረጃ ያለ ውይይት ነው። ቀጥሎ ደግሞ ይሄንን የማድረግ ስልጣን ያለው አካል አለ። ይሄ አካል የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ደግሞ እንደ ሕጉ አግባብ ተወያይቶበት ውሳኔዎችን ይወስናል። አማራጮቹን አይቶ ከአማራጮቹ ይሄኛው ይሁን ብሎ በሚወስደው መሰረት የፒቪ የሚፈጸም ይሆናል ማለት ነው። እንደ ፓርቲዎች ፓርቲዎች እና ሲቪክ ማህበራት የመከሩበት ምክር ነው ይሄ። ቀጥሎ ደግሞ ወደ ህጋዊነቱ የሄደው በተወካዮች ምክር ቤት ውሳኔ መሰረት ይሆናል ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ውይይቱን በተመለከተ የራሳቸውን አስተያየት ሰጥተዋል። ውይይቱ ያላለቀ ቢሆንም በጣም ጥሩ ኮንፊደንስ ቢልድ የሚያደርግ ቀጣ አሁን ያለንበት ሁኔታ ዓለም አቀፍ የሆነ ወረርሽኝ አለ። ከአባይ ጋር የተያያዘ ቀጠናዊ የሆነ ችግር አለ። በሀገር ውስጥ ደግሞ ያልተስማማንባቸው ለረጅሙም አመታት ለሰላሳ ለአርባ አመታት እየተንከባለሉ የመጡ አወዛጋቢ ጉዳዮች አሉ እና ለነዚህ መፍት የሚመጣ በጠረጴዛ ዙሪያ ነው የሚል እምነት ያለ። ስለዚህ በጣም ጥሩ ጅምር ነው። በዚ መቀጠል አለበት። ዘኛ ሀሳብ እዛም ላይ ያቀረብ ነው። የትግራይ ለዲሞክራሲ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ የስብሰባውን ሂደትና አጠቃላይ ውጤት የተመለከቱት በዚህ መልክ ነበረ። የነበረው ሀሳብ ህገ መንግስቱን ማሻሻልና ፌደራል ምክር ቤቱ እንዲወስነው ማድረግ በሚል ነው። በመጀመሪያዎቹ አብዛኛው ሰው አልተቀበለውም። በሁለት ሶስተኛና አራተኛ የነበሩት የማሻሻሉ ጉዳይ ደግሞ ጊዜ የሚፈጅ ነው፣ እንደሚፈጅ ታየ። ምክንያቱም ሀሳብ መጀመሪያ መሻሻል ያለበት ሀሳብ ተሰንዝሮ ውይይት ተደርጎበት ወደ ህዝብ ወርዶ ድምፅ ተሰጡበት እንደገና ለውሳኔ መጥቶ ምን በረጅም ጊዜ የሚወስድ መሆኑ ነው የተነገረው። ስለዚህ አብዛኛው ማግባቢያ የመሰለው የፌዴሬሽን ምክር ቤቱ ህጉን በሚገባ ተርጉሞ ማለት ከኮቪድ ካለንበት ሁኔታ ጋር በማያያዝ ምርጫው የሚራዝበት። አማራጭ ህጉን እንዲወስን የሚል ሀሳብ ነው የተሰነዘረው። ስለዚህ የሀሳብ ውይይት ነበረ። አብዛኛው ደግሞ በዚህ የሚጠቃለል ነበር። የኦሮሞ ፌዴራሊስት ኮንግሬስ መሪ ፕሮፌሰር መረራ ጉዲና የውይይቱን መልካምነት ሳያስተባብሉ አካሄዱ ግን ከዚህ በተሻለ ሁኔታ አካታች መሆን እንዳለበት ጠቁመዋል። ይህም ተሰባስባችሁ ከኛ ጋር ለመነጋገርም ሁኔታዎች ለውይይት ጋሎች ነገሮች የእናንተ ብዛት አስቸግሮኛል የሚል አቅርቧል። ለወደፊት ወራችን ዜጋ አይደለም በዛሬ ወይ ኮንሰልቴሽን ወይ ውይይቱ በቂ ነው የሚል ነው። አስፈላጊ ከሆነ ለወደፊት እንነጋገርበታለን። አስፈላጊ ከሆነ ነው። ያ ማለት እንግዲህ መንግስት ካመድበት ነው ሆኖ ማለት ነው። በእናንተ በኩልስ በተባለው አቅጣጫ ለማሰባሰብና በዚህ ጉዳይ አጣራፊ ጉዳይ ላይ የተለየ አቋማችሁን ወይም ምንም አይነት ብቻ አቋሚ ኖረው ተፎካካሪ ፓርቲዎች ልታቀርቡት የምትፈልጉት አቅጣጫ አለ። ለምሳሌ በኦፌኮ በኩል መድረክ አካባቢ ሲሸራሸር የነበረው ኮንግረስ አካባቢ ሲሸራሸር የነበረው የሌሎች ተሳትፎ የሚጨምር ብሔራዊ አንድነት መንግስት የመሰለ ወደ ስልጣን መካፈል ካልተገባ መሰቀት ይህን ለውጥ እኔ በግል እንደ ፖለቲካል ሳይንስ ተማሪ የአንድ ፓርቲ ስራ አይደለም በችሎታም ደረጃ፣ በልምድም ደረጃ፣ በእውቀት ደረጃ፣ በትምህርት ደረጃ አንድ ፓርቲ መርቶ ከግብ የሚያደርሱ አይነት ነው ሰማይሆን ሰፊ የሆነ ነገር ያስፈልጋል የምለውን አስቀምጫለሁ። ዛሬ በውይይቱ ዙሪያና በተነሱ ሀሳቦች ላይ ቪኦኤ ያናገራቸው እንግዶች የሰጧቸው ሰፋ ያሉ አስተያየቶች አሉ። በሌላ ዝግጅት ልናቀርባቸው እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ